ቪኦኤ፣ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው ጋቢና ቪኦኤ አስገባች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አዳራጊው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በሳምንቱ የነበሩ አበይት ዘገባዎችን ይዘንላችኋል። በሐዋሳ የጸጥታ ችግር መኖሩን የከተማዋ ነዋሪዎች ይናገራሉ። ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት። በተለይም ያለው ዝርዝር ዘገባውን ይዘናል። በሌላ ዘገባ በደቡብ አፍሪካ ሱዌቶ በተባለው አካባቢ መጤጠል እንቅስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ። ሰዎቹ ጥቃት የሚያደርሱት ጀስ ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም፣ በተጨማሪ ደግሞ ፔክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች፣ ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ። የማህበሩ ጸሐፊ አቶ ዳንኤል ገብሩ ናቸው ይዘናቸዋል። እንዲሁም ከደቡብ አፍሪካ ሪፖርተራችን ያደረሰችን ዘገባም አለ። የፌዴራሉ ከፍተኛ ፍርድ ቤት የእነ አቶ አብዲ መሐመድ ኡመር ማለትም የቀድሞ የሶማሌ ክልል ፕሬዝዳንት የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ ምርመራ ጊዜ ፈቀደ አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤት አስታውቋል ሙሉ ዘገባውን ይዘናል በሌላ ዘገባ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፈተ ኣብ ኣርባዕተ ምድባት በአራት የተከፋፈለ ዓመታዊ ኤግዚቢሽን እንደሆነ ነው የተናገሩት። አጠር ያለ ዘገባ በዚህ ላይ ከአስመራ ተልኮልናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድረገው እና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንደሪስ ቱገር በሐዋሳ ከተማ የጸጥታ ችግር መኖሩን የከተማዋ ነዋሪዎች በመግለጽ ላይ ይገኛሉ። ሙክታር ጀማል ዝርዝሩን ከሐዋሳ ይዟል። በደቡብ ክልል መዲና ሐዋሳ ከተማ ሰሞኑን እየታየ ባለው የጸጥታ ችግር ስጋት ውስጥ ገብተናል ይላሉ የከተማዋ ነዋሪዎች። ሰሞኑን በተደጋጋሚ ሌሊት ላይ ሰዎች ተገለው እየተገኙ መሆኑንም ነው የሚናገሩት። ባለፉት ሁለት እና ሶስት ቀናት ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት። በተለይ ማን ያለው በተለይ ትናንትናና ከትላንት ወዲያ በነበሩ ምሽቶች ውስጥ በቅርብ ሌሊት ተገለው ከተገኙ ሰዎች ውስጥ የአንዱ የወጣት ደሳለኝ የቅርብ ዘመድ የሆነችው ወይዘሮ የአይኔ አበባ አበበም ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩንና ልጃቸው በከተማዋ ተገሎ መገኘቱንም ነው የሚናገሩት። ከትናንት ሞቶ የተገኘው ነው እና ያው በጩቤ ተወግቶ ነው የሞተው። ስለ ጉዳዩ የጠየቅነው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶም የተፈጠረውን ወንጀል ጉዳይ እውነት መሆኑን ተናግረው የሟቾቹን ሁኔታም በዚህ ጉዳይ ይገልጻሉ። ረቡዕ ወደ ከሌሊቱ ወደ ስምንት ሰዓት አንድ ወጣት ለመዝናናት የወጣው ሞቶ ተገኝተዋል። የሞተው ተወግቶ ነው። እንግዲህ እንዴት ወጋ ማን ወጋው የሚለው እየተጣራ ነው ያለው። እሱ ውጭም ሐሙስ ማታ ወደ ሁለት ሰዓት ተኩል አካባቢ መንገድ ሌላ አንድ ወጣት ሞተዋል። በሌላ ለከተማ በተለይ የሟቾችን ሁኔታ በተመለከተ የከተማዋ ጸጥታ እያደር እየላላ መምጣቱ ከፍተኛ ስጋትና ለዚህ ወንጀሎችም ምክንያት ነው ነው የሚሉት የከተማዋ ነዋሪዎች። በቅርብ እየተደረገ ያለውን ለውጥ ተከትሎ የከተማው የጸጥታ አካል ጸጥታውን ከማጥበቅ ይልቅ ሌሎች ጉዳዮች ላይ ማትኮሩ ይህንን ክፍተት ፈጥሯልም ነው አንዱ የከተማዋ ነዋሪ ለአሜሪካ ድምፅ በሰጡት ሀሳብ የሚገልጹት። ያንን ጸጥታውን ከመቆጣጠር ይልቅ በሌሎች ፖለቲካዊ ጉዳዮች ላይ ገደሉም ሰው የመዋል ዝንባሌ ያለ ነው የሚመስለኝ እና በተለይ የዚህ የጸጥታ ዘርፍ የፍትህ ዘርፉም መፈተሽ አለበት። ሕዝቡ ፍትህ እያገኘ አይደለም። ከዚህ በፊትም በወታደር የተገደሉ በፖሊስ የተገደሉ በርካታ ወጣቶች ነበሩ። ይህንን ወንጀል ጨምሮ ሌሎችንም በከተማ ውስጥ ስጋት ሆኖ የሚታዩትን ለመቆጣጠር ከፌዴራል መንግስት ጋር በጥምረት እየሰራ መሆኑን የገለጸው የሐዋሳ ከተማ ፖሊስ መምሪያ የሰሞኑን የግድያ ወንጀል በተመለከተ ተጠርጣሪዎቹን በቁጥጥር ስር እያዋለ መሆኑንም ይገልጻል። በተለይ ከጸጥታ አካላት ክፍተት ታይቶባቸዋል የተባሉትንም እየመረመረ መሆኑን የሐዋሳ ከተማ ፖሊስ መምሪያ አዛዥ ኮማንደር መስፍን ዴቢሶ ለአሜሪካ ድምፅ ገልጸዋል። አሀ በአንዱ ኬዝ ስድስት ሰው በአንዱ ኬዝ አምስት ሰው ተይዘዋል። እየተጣራ ነው ያለው ፖሊስ እያጣራው ነው ያለው። ከነገሩ ጋር ያለው አሁን ጉዳይ ዘንዞ እንትሙ አንድ የኃይል ማነስ ራሱ አለ። በዛ ላይ አንዳንድ ቦታ ላይ የተመደበው አባል በንቁ አለመሆን መሆን አለ። በአንድ ኤሪያ መታጠር አለ። ሰፊ ኤሪያ እየተንቀሳቀ አካባቢ እየተንቀሳቀሰ አለ ምንሸፈናለ። እሱን ተነጋግረናል። ክፍተት ነው። ክፍተቱን ገምገመናል። ወይ ደግሞ በንቃት እየተከታተሉ የሌሉ አባላቶችም አሉ ብላችሁ እንዲቀለያችሁ የወሰዳችሁት እርምጃ አለ? ኃላፊነታቸውን በአግባቡ ባልተወጡት ሰዎች ላይ እሱን ህጋቢ ፖሊሳዊ ተከትለን እርምጃ እንወስዳለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ወደሚቀጥለው ዘገባችን የምናልፈው በደቡብ አፍሪካ ሱዌቶ በተባለው አካባቢ መጤጠል እንቅስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ። በንግድ ስራ ላይ የተሰማሩ ስደተኞች ተመሳስለው የተሰሩ ምርቶችና ጊዜያቸው ያለፈባቸው ምግቦች እየሸጡልን ነው በሚል ከተቆጡ ወጣቶች ጋር በተፈጠረ ግጭት የሰው ህይወት ማለፉንም ነግረውናል። ሰዎች መጎዳታቸውን፣ ንግድ ቤቶች መዘረፋቸውን የገለጹት የማህበሩ ጸሐፊ አቶ ዳንኤል ገብሩ ኢትዮጵያውያኑና ኤርትራውያኑ ራሳቸውን እንዲጠብቁና እንዲጠነቀቁ መልእክት እያስተላለፍን ነው ብለዋል። ጽዮን ግርማ አነጋግራቸዋለች። በደቡብ አፍሪካ ዘጋቢያችን አኒታ ፓዋል ያደረሰችን ዘገባ እንደሚያሳየው በደቡብ አፍሪካ ሱዌቶ በተባለው አካባቢ በተቀሰቀሰው መጤዎች ከሀገራችን ይውጡልን የሚለው እንቅስቃሴ በተፈጠረ ግጭት ቢያንስ አራት የውጭ ዜጎች ተገድለዋል የሚል ነው። አርብ እለት መጤ ጠል የሆነውና አዲስ የተቋቋመው ፓርቲ በደቡብ አፍሪካ ዋና ከተማ ጆሀንስበርግ በጠራው መጤዎች ከሀገራችን ይውጡልን የሚለው ሰልፍ ምክንያት ነው ግጭቱ የተቀሰቀሰው። በዚህ 150 የሚሆኑ ተቃዋሚዎች በተሳተፉበት ሰልፍ ላይ ግጭት ተቀስቅሶ እንደነበር የሚጠቅሰው ይህ ሪፖርት በሶዌቱ አካባቢ ፖሊስ ወደ 27 ሰዎች ማሰሩንም ይዘረዝራል። ይህንኑ በተመለከተ በሚዘ በሪፖርቱ ላይ እንደተጠቀሰው ግጭቱ ተባብሶ መቆየቱንና የሰዎች ሕይወት እስከ መጥፋት መድረሱን ነው። በዚህ በመጤጠል እንቅስቃሴው በአሁኑ ሰዓት ኢትዮጵያውያኖች መጎዳታቸውን እንደማያውቅ የገለጸው በደቡብ አፍሪካ የሚገኘው የኢትዮጵያውያንና ኤርትራውያንን በጋራ ያጣመረው የሀበሻ ኮሚኒቲ የተሰኘ ማህበር ሲሆን የማህበሩ ጸሐፊ አቶ ዳንኤል ገብሩ ለአሜሪካ ድምጽ እንደተናገሩት እንቅስቃሴ መኖሩን፣ ግጭቶች መፈጠራቸውን በተፈጠሩት ግጭቶች ግን በአሁኑ ሰዓት ኢትዮጵያውያን መጎዳት አለመጎዳታቸውን ለማወቅ አስቸጋሪ እንደሆነባቸው ገልጸው በሰሙትና በደረሳቸው መረጃ ግን በአሁኑ ሰዓት ጉዳት የደረሰባቸው ሶማሊያውያን እንደሆኑ የተዘር ያረፉትና የተጎዱት ሰዎችም የሶማሌ ዜጋዎች እንደሆኑ ገልጸውልናል። አነጋግሬያቸው ነበር። ሶዌቶ ተብሎ በሚታወቀው ጆበርግ አካባቢ በሚገኝ ታውን ነው የተጀመረው ጥቃቱ። ሶማሊያ ወማሚያዎቹ በማስፈር ነበር። በሀያ ዘጠኝ በዚህ ወር ማለት ነው ኦገስት ትዌንቲ ናይን ነው የተጀመረው ጥቃቱ። ሰዎቹ ጥቃት የሚያደርሱት ጃስት ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም። በተጨማሪ ደግሞ ፌክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች ጊዜ ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ። ይሄ ግን እንደ ምክንያት ነው እንጂ ጀስት ሁሌም እንደዛ እያሉ አጋጣሚ ባገኙት ቁጥር ለመዝረፍና ና ሰውም ለመጉዳት ነው። አቤቱታቸው ፌክ የሆነ ሲሉ ተመሳስሎ የተሰራ ምርትና ጊዜው ያለፈባቸው የምግብ ሸቀጣ ሸቀጦችን ማለታቸው ነው። ስደተኛው ከሌላ ቦታ የመጣው ስደተኛው በንግድ ስራ ላይ የተሰማራው ይህንን ድርጊት ይፈጽማል ወይ? ምን መሰለኝ አንድ ነገር ዝም ብሎ ከባዶ ተነስተው ሊያደርጉት ይችላሉ። ደግሞ በሳውት አፍሪካ ብቻ ሳይሆን በተለያየ ቦታ ሰዎች ጊዜ ያለፈባቸውም የሆኑ ወይም ሌላ ሌላ ተመሳስሎ የተሰሩ ነገሮችን ለመሸጥ ሊያቀርቡ ይችሉ ይሆን ይሄ ግን ስደተኞችን ነው ያደረጉት ብሎ ስደተኞችን ላይ ብቻ ጥቃት ማድረጉ ግን ለሌላ ፍላጎታቸው ለመፈጸም ብለው የሚያደርጉት ነው እንጂ በትክክል ስደተኛው እንደዛ ስላደረገ አይደለም። በእርግጥ በስደተኛው ብቻ ሳይሆን በተለያዩ በዜጎችም ጭምር ሊሰራ ይችላል። ግን ይሄ ተፈልጎ ማን ነው ይሄን ያደረገ የኢንቨስቲጌት ተደርጎ ምርመራ ተካሂዶ መዝጋቱም ወይም ደግሞ ሌላ ሕጋዊ የሆነ እርምጃ መውሰድ ነው የነበረባቸው እንጂ ዝም ብሎ እንዲህ ያገኘን ያሉ ዘርፊያ ማካሄድ እሱን ነው አግባብ የሌለው ነገር ማለት ነው። ምን ያህል ሰው ተጎዳ? የጉዳት ውስጥ መጠን ምንድን ነው? ኢንፋክት እስካሁን እንደሚሉት ሶስት ሰዎች እንደተገደሉ ነው። ገና ፖሊሶች ምርመራ እያካሄዱ ነው። ግን በተለይ በሶዌቶ በሚባል ቦታ ብዙ ጥቃት አድርሰዋል፣ ሾፖችም ሰብረው ዘርፈዋል። ይሄ ነው እስካሁን ያለን። የእናንተ የሀበሻ ኮሚኒቲ ውስጥ የሶማሌ ተወላጆች አሉበት? ኤርትራውያንና ኢትዮጵያውያን ብቻ ነው ያለነው። እስካሁን ሶማሊያውያን የራሳቸው የሆነ ሳሳ ተብሎ የሚታወቅ እንትን አላቸው፣ የኮሚኒቲ ማህበር። እኛ ግን በኢትዮጵያውያንና በኤርትራውያን የተቋቋመው አባላቶቻችንም ኤርትራውያንና ኢትዮጵያውያን ናቸው። ስለዚህ ምን እያደረጋችሁ ነው እናንተ? ለአባላቶቻችን ለአባላቶቻችን ያ ተገቢ የሆነ ጥንቃቄ ማድረግ እንደሚገባው ነው። ሰውም ሁኔታውን እየተከታተለ የሆነ ነገር ሲጀመር ህይወቱን ማስቀደም እንዳለበት ነው የምንመጥሰው እና የምናስተላልፈው። ያገኘነው ኢንፎርሜሽን ደግሞ አለን የዋሳፕ ግሩፕ ለእኛም ለህዝባችን የምናስተላልፍበት። በዛው መረጃው እየሰጠ ነው መጠንቀቅ ያለበትን ነገር እንዲያደርግ እሱን እያደረግን ነው። የሳውዝ አፍሪካ ዋና የፖለቲካል ፓርቲዎች እንደዚሁም ደግሞ ገዥውን ፓርቲ ኤኤንሲን ጨምሮ ሌሎች የተቃዋሚ ፓርቲዎችም በደቡብ አፍሪካ እንደዚህ አይነት መጤጠል የሆነ የእንቅስቃሴ ቦታ የለውም ሲሉ አውግዘውታል። ወደ መጀመሪያው ዘገባችን የምናልፈው የፌዴራሉ ከፍተኛ ፍርድ ቤት እነ አቶ አብዲ መሐመድ ኡመርን የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ የምርመራ ጊዜ ፈቀደ። አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤቱ አስታውቋል። የክልሉ ፖሊስ ኮሚሽነር በተመሳሳይ ወንጀሎች ፖሊስ ጠርጥሯቸዋል። መለስካቸው አመሃ ስርስሩን ከአዲስ አበባ ልኳል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ተረኛ ወንጀል ችሎት ትናንት በቆረጠው ቀጠሮ መሰረት ዛሬ ከቀትር በኋላ ብይኑን ሰጥቷል። የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመር፣ የክልሉ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን ትናንት ፍርድ ቤቱ የዋስ መብታቸውን እንዲጠብቅላቸው ያቀረቡትን አቤቱታ አልተቀበለውም። ፍርድ ቤቱ የፖሊስን ጥያቄ ተቀብሎ አስራ አራት ቀናት የምርመራ ጊዜ ፈቅዶለታል። በአንጻሩ ከተጠቀሱት ተጠርጣሪዎች ጋር ትናንት ፍርድ ቤት ቀርበው የነበሩት የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድ ግን ለፍርድ ቤት እንዳስረዱት ሁሉ ያለመከሰስ መብታቸው እንዳልተነሳና በስም ስህተት እንደታሰሩ ታውቆ ከተያዙበት መለቀቃቸውን ፖሊስ ለፍርድ ቤቱ አስታውቋል። ፖሊስ ዛሬ ፍርድ ቤት ያቀረባቸውን አዲስ የክልሉ ባለሥልጣን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ሰርሃን ጣሂር ልጃገረዶች እንዲደፈሩ በማድረግ ወጣቶችን በማደራጀትና በወንጀል ድርጊት እንዲሰማሩ እንዲሁም ሶስቱ ባለሥልጣናት በተጠረጠሩባቸው የወንጀል ድርጊቶችን ማለትም መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል ለበርካታ ዓመታት አብሮ የኖረውን ሕዝብ በሃይማኖት፣ በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ በማድረግ እንደጠረጠራቸው ለፍርድ ቤቱ አስረድቶ በእሳቸውም ምርመራው እንዲቀጥል ፍርድ ቤቱ 14 ቀናት የምርመራ ጊዜ ለፖሊስ ፈቅዷል። ሐምሌ 28ና 29 ቀን 2010 ዓ.ም በሶማሌ ክልል በጅግጅጋና በተለያዩ የክልሉ ከተሞች በተፈጠረው ቀውስ የአያሌ ሰዎች መገደልና መቁሰል የአብያተ ክርስቲያን መቃጠልና የንብረት መውደም ሲዘግብ መቆየቱ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አስመራ የሚገኘው ዘጋቢያችን ብርሃነ በርሀ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፍቷል ይለናል። በተከታዩ ዘገባ የኤርትራ የ2018 ፌስቲቫል ሰላም ለዘላቂ እድገት በሚል መሪ ቃል ዛሬ ነሐሴ 25 በኤክስፖ ቅጥር ግቢ አስመራ በፕሬዚደንት ኢሳያስ አፈወርቂ በይፋ ተከፍቷል። በዚህ የመክፈቻ ስነ ስርዓት ላይ የኤርትራ ከፍተኛ ባለስልጣኖችና በኤርትራ የሚገኙ ዲፕሎማሰኞች የተገኙ ሲሆን በኤክስፖ ቅጥር ግቢ ያሉትን የተለያዩ ዝግጅቶች እየተዘዋወሩ ጎብኝተዋል። የኤርትራ ሀገራዊ በዓል አዘጋጅ ጽህፈት ቤት ስራ አስኪያጅ አቶ ተስፋይ በርሀ የዛሬ አመት ፌስቲቫል በአሁኑ ወቅት እየታየ ያለውን የሰላምና የተስፋ ጅማሬ እንዲያንጸባርቅ ተብሎ መሪ ቃሉ ሰላም ለዘላቂ ዕድገት የሚል መጠሪያ እንደተሰጠው ለቪኦኤ ገልጸዋል። በየአመቱ የሚከበረው የኤርትራ ፌስቲቫል በስድስቱም ዞባዎች ወይ ክልሎች የሚገኙ የተለያዩ ብሔርና ብሔረሰቦች ማንነታቸውን፣ ኑሯቸውንና ባህላቸውን የሚያሳዩበት መድረክ በመሆኑ በዚህ ዙሪያ በአራት የተለያዩ ምድብ የተከፋፈሉ ውድድሮች እንደሚኖሩም አስረድተዋል። ኣብ ኣርባዕተ ምድባት ዝተኸፋፈለ ውድድራት ኣለዎን እቲ ሓደ ውድድር ያታዊት ልሂትን ሙዚቃን በአራት የተለያዩ ምድቦች የተከፋፈሉ ውድድሮች ይኖራሉ። የመጀመሪያው ባህላዊ እስክስታና ሙዚቃ፣ ሁለተኛው ጥንታዊ የሙዚቃ መሳሪያዎች ሶስተኛ የባህላዊ ቤት አሰራርና የአናኗር ዘይቤ ሲሆን አራተኛው ደግሞ ክልሉን የሚያስተዋውቅ ኤግዚቢሽን ነው። የዛሬ ዓመት ፌስቲቫል ወደ ነሐሴ መጨረሻ የተዘዋወረበት ምክንያት ባለፈው ወር አጋማሽ ላይ የኤርትራ የወጣቶች ፌስቲቫል ተደርጎ ስለነበር ሁለቱን ለማራራቅ ሲባል እንደተራዘመም አቶ ተስፋዬ አስረድተዋል። በዚህ ከነሐሴ 25 እስከ ጳጉሜ 3 በሚቆየው ፌስቲቫል ላይ የተለያዩ የፈጠራ ስራዎች፣ የባህላዊ ሙዚቃ ዝግጅቶች፣ ወጣቶችና ህጻናትን የሚያስተምሩ ዝግጅቶች፣ ድርጅቶች ስራዎቻቸውን የሚያስተዋውቁበት አውደ ርዕይና ሌሎችም ፌስቲቫሉን የሚያንጸባርቁ ዝግጅቶች የቀረቡ ሲሆን በመቶ ሺህ የሚቆጠሩ ኤርትራውያን፣ ኢትዮጵያውያንና ሌሎች የውጭ ሀገር ጎብኚዎች ፌስቲቫሉን እንደሚጎበኙት ይጠበቃል። ብርሃነ በርሀ ለአሜሪካ ድምፅ ከኤክስፖ አስመራ። ይህ ተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የብሄርተኝነት ጉዳይ በልቦወለድ መጽሐፍ። በኢትዮጵያና ኤርትራውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሄር ጋር የተያያዘ ጉዳይ በእለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል። የህገ መንግስት ህግ ባለሙያውና በኢትዮጵያ የፖለቲካ ጉዳዮች ላይ ሀሳባቸውንም ሲያቀርቡ ሲከራከሩና ሲሟገቱ በሚታወቁት አቶ ሙልጌታ አረጋዊ የተጻፈው አብራክ መጽሐፍ ግምገማ ቀርቦበታል። ጽዮን ግርማ ዝርዝር አላት። እሁድ ዕለት በሃዋርድ ዩኒቨርሲቲ የተመረቀውና ለውይይት የቀረበው አብራክ የተሰኘው የአቶ ሙልጌታ አረጋዊ መጽሐፍ ልብወለድ ነው። ጸሐፊው መጽሐፉን ባስተዋወቁበት ጽሑፍ ባለታሪኮቹ አርካኒ ጫላና ዋልታ ሀጎስ ይባላሉ። አርካኒ አምቦ፣ ዋልታ መቀሌ በቅለው ህይወት አዲስ አበባ ላይ ያገናኘቻቸው ወጣት የህግ ምሁራን ናቸው ይላል። የተለያየ ቋንቋ ተናጋሪነታቸው ሳያግዳቸው ከጥልቅ ፍቅር ቢወድቁም ግንኙነትና ፍቅራቸው በሰዎች አልጸደቀላቸውም። ማህበረሰቡ ፍቅራቸውን አልተቀበለውም። ዘመድ አዝማድ ሲቃወማቸው መንግስት ሰዎችንም አስጨንቋቸዋል። አገርም በግጭት እየታመሰ ሲጨነቅ እነሱም አብረው ተጨንቀዋል ይላል ጽሁፉ። ህይወታቸውን ባሰቡበት መንገድ መምራት ያልቻሉት ፍቅረኛሞች ካስጨነቃቸው አስተሳሰብና እምነት ጋር ግብ ግብ ገጥመዋል። ለግብ ግቡ ያነሱት መሳሪያ ደግሞ ጥያቄ ብቻ ነው። ለምን የሚል ጥያቄያቸውን ለህዝብ፣ ለሀገር፣ ለመንግስትና በተለይም የብሔርተኝነት አቀንቃይ ለሆኑ ፖለቲከኞች የቀረበ ነው ብሎታል። ለአቶ ሙልጌታ መጽሐፉን ለምን ጻፉት ስል አጭር ጥያቄ ያቀረብኩላቸው፣ እኔ ለረዥም ዓመታት ኢትዮጵያ ውስጥ ያለው የማህበራዊ ህይወት በሰዎች ላይ በኢትዮጵያውያን መካከል ያለው ግንኙነት ሁሌ ሲያሳስበኝ ቆይተዋል ማለት በብሔር ብሔረሰብ አገር ተከፋፍሎ በእነዚህ ብሔርና ብሔረሰቦች መካከል ያለው ግንኙነት አንዳንድ ጊዜ በግልጽ ሌላም ጊዜ በድብቅ አንድ ነው። በቅርብ ጊዜ በተለይ ባለፉት አራት አምስት ዓመታት በጣም በከባዱ አስጊ ደረጃ ያደረሰበት ጊዜ ነው ያለፍነው እና ቻባጭሩ በፈረን ከሁለት ሺ አንድ ጀምሮ ሲያስጨንቀኝ የነበረ ነገር ነው ይሄ የሀገራችን የእርስ በርሳችን ግንኙነት አሁን ሁሌ በተለያየ የሚዲያ አውትሌት ተለያየ ስብሰባ፣ ውይይት፣ ምናምን አነሳው ነበረ። በግሌ እንደዚሁን ከቀጠልን አገር በብሔር በብሔረሰብ እንደዚህ ተከፋፍለው ውጥረት ተፈጥሮ ምንቀጥል ከሆነ አንድ ቦታ ላይ ስንደርስ ውጥረቱ ይበጠስና የሆነ ችግር ሊፈጠር ይችላል የሚል ስጋት ነበረኝ ሁሌ። አቶ ሙልጌታ መጽሐፉን ለመጻፍ ይኖሩበት ከነበረው ዩናይትድ ስቴትስ ወደ ኢትዮጵያ ተጉዘው ከማስተማር ስራ ጋር ለሁለት አመት ጥናት በማድረግ በብሔርተኝነት ምክንያት በማህበራዊ ግንኙነት ላይ የተፈጠረውን ውስብስብና አስቸጋሪ ሁኔታ በልብ ወለድ መልኩ እንዲታይ ማቅረቡ ችግሩንም ቁልጭ አድርጎ ያሳያል ለቀጣይ ውይይትም ይጋብዛል። ይላል። በምን መንገድ ወደ ተደራሴ ወይም ወደ አንባቢው ቢቀር የተሻለ ይሆናል የሚል ሳስብ ብሔረተኝነት በአጠቃላይ ስታዩ የሰፊው ሕዝብ እንቅስቃሴ ነው። ማስ ሙቭመንት ነው። ሕዝብ ነው የሚያነቃንቀው። የብሔረተኝነት እንቅስቃሴ በሕዝብ ነው የሚደረገው። ግን አንቀሳቃሾቹ መሪዎቹ የተወሰኑ ምሁራንና የተወሰኑ ባለሀብቶች ናቸው። ሰው እነዚህ ሰፊው ሕዝብ የብሔረተኝነት እንቅስቃሴ የሚያካሂድ ሰፊው ሕዝብ ስለ ብሔረተኝነት ያለው ግንዛቤ ምን ያህል ነው? ያህ ግንዛቤ ላይ ስራ ቢሰራ ምናልባት በተለያዩ ብሔር ብሔረሰቦች የሚፈጠረው ግጭት ከመፈጠሩ በፊት ሰው አስቦ ይሄ ነገር እንዴት ነው ጎበዝ ብሎ ፋታ አግኝቶ ራሱን የሚጠይቅበት አጋጣሚ መፍጠር የሚችልበት ሁኔታ መፍጠር ይቻላል ብዬ አሰብኩ። ያ ደግሞ ምንድ ነው ብሔረተኝነት ምንድን ነው የሚለው ነገር ጠይቀን አንስተን ብንነጋገርበት የተቻለ ግንዛቤ ቢኖረን ሊመጣ የሚችል በ ህዝቦች ና በብሔሮች መካከል ሊፈጠር የሚችለው ግጭት ሊቀር ይችል ይሆናል አትሊስት ያግዛል ብያ በሀገሪቱ ውስጥ በሚፈጠረው የፖለቲካ ችግር ምክንያት ህዝብ በብሔር ተጠቂ ይሆናል ሲልም በምሳሌ ጠቅሷል። ትልቁ ችግር ህገ መንግስት ውስጥ ያለው ነው ብሏል። ብሔር ብሔረሰብ የሚለው ከኢህአደግ በፊትም ነበረ፣ በደርግም ነበረ፣ በኃይለ ስላሴ ዘመንም ነበረ። ኢህአደግ ያደረገው ነገር ምንድን ነው? በጣም ለየት ያለ ነገር ነው ያደረገው። ብሔር ብሔረሰቦችን በተመለከተ ብሔረተኝነትን በህገ መንግስት ደረጃ ኢንስቲቱሽናላይዝ አድርጎታል። ይህ ኢህአደግ መንግስት አንድ ሰው የግድ አማራ ነኝ በል፣ የግድ ትግሬ ነኝ በል። ሉክ አባቴ ትግሬ ነው፣ እናቴ አማራ ነች። ብቲ ቀበሌ ሄደች መታወቂያ ለማውጣት ከሁለቱ አንዱ ምረጭ ነው የምትባል። ይህ በጣም በጣም ገብቶኝ የማያውቅ ነገር ነው። ለምን አንድ ሰው ሁለቱ መሆን እንደማይችል መንግስት ያልመለሰው ጥያቄ ነው እና ስርአቱ ህዝቡን በመከፋፈል ላይ ብቻ የተገነባ ስርአት ነው ብዬ ነው የማስበው። ስለዚህ የኢትዮጵያ ህገ መንግስት የሀያ ስድስት አመት ልምድ አለን ቢያንስ የሀያ አመት ልምድ አለን ህገ መንግስቱ ወጥቶ ተግባራዊ ከሆነበት ጊዜ ጀምሮ ብንቆጥር ሰው የዚህ የሀያና የሀያ ሁለት አመት ያለ ህገ መንግስት ሬከርድ ምንድን ነው ምንድን ነው የሰራለን እንግዲህ መጀመሪያ ኢህአደጎች ሲመጡ በቀንነት አስበውት ሊሆኑ ይችላሉ ይሄ ለሀገር ሊጠቅም ይችላል ብሎ ሊሆኑ ይችላሉ ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል ይሄ ህገ መንግስት ጠቀመን ወይ እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔሩ እንዲያስብ መደረጉ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃ አለን። ድሮ በሀሳብ ነበረ። ደርግ እንደዚህ አድርጎ አንድነት ላይ ስለሰራ ብቻ አገር አፈረሰ ተብሎ ተተች አይደለ? ዴሞክራሲን አፍኖ አንድነት አንድነት፣ የሀገር አንድነት ብቻ እያለ። አሁን ደግሞ በግልባጭ ኢህደግ ምንድን ነው ያደረገው? የሀገር አንድነትን እየተወ፣ እየጣለ፣ እየናቀ በሀገር መበጣጠስና በሀገር ልጅነት ላይ በጣም ስለሰራ የእርስ በርሳችን ከፍተኛ ችግር ውስጥ የገባንበት ጊዜ ፈተና ስላለ ነው እና መደረግ ያለበት ምንድን ነው ቆመን ሕገ መንግስትን እንደገና ማየት የሚችል ጉባኤ መጠራት ያለበት ይመስለኛል። ላይ እና ሕገ መንግስቱ ማጥናት የሚችሉ በሙያው ገይ ነው እውቀት ያላቸው ሰዎች በመንግስት ተደራጅተው ይህ ሕገ መንግስት ሲን መርምረው ከሀያ ምናምን አመት በኋላ ሕገ መንግስት ሰው የሰራው ዶክሜንት ነው። ግን ሰው ከሰራው በኋላ ዝም ብለሽ ከተውሸው እሱ ራሱ አንቺን የመቆጣጠር አቅም አለው። ህገ መንግስቱ ራሱ ለምሳሌ ቋንቋችንን ዩ ብሄር ብሄረሰቦች እንደዚህ ነው አሁን ያለው እና ከህገ መንግስት የመጣ ነው። ስለዚህ ህገ መንግስት ቁጭ ብለን አሁን እሺ እስካሁን በዚህ መተናል ሪከርዳችን ምንድነው፣ ጥቅሙ ምንድነው፣ ጉዳትም ተብሎ ሲመዘንና የማይጠቅመንን ትተን የሚጠቅመንን ይዘን ወደፊት መሄድ የምንችልበት ትንሽ ቀይረን ነገሮችን ኢትዮጵያን ይበልጥ ማቀራረብ የምችልና የሀገሪቷ አንድነት ጠብቆ ወደፊት አብረን እንድንሄድ የሚያደረገንን እና ሰላም እና ብልጽግና ሊያስገኝልን የምችል መንገድ ምንድን ነው ብለን ብንወያይ። ህገ መንግስቱ ድንጋይ ላይ የተጻፈ እግዚአብሔር ቃል አይደለም፣ የሰዎች ስራ ነው በሰዎች ሊቀየርና በሌላ ሊተካ ይችላል እኔን እምነታል አብራክ የተሰኘው መጽሐፍ ማህበረሰብ ውስጥ የፈጠረውን ችግር ቁልጭ አድርጎ ያሳያልም ሲል ተናግሯል መጽሐፉን በማንበብ አስተያየቷን የሰጠችው የህግ ባለሙያና የሰብአዊ መብት አራማጅ ወይዘሪት ሶሊያና ሽመልስ አብራክ የተሰኘው መጽሐፍ ይሰጠዋል ያለችውን ጥቅም ጠይቄያት አለው አንደኛው አሁን ያለንበትን ዘመን በዘመን ውስጥ የነበረውን የፖለቲካና የብሔር መስቀልቀል ዶክመንት ያደርጋል። ሰንዶ ያስቀምጣል። አንደኛው ነው። ሁለተኛው ደግሞ በዚሁም አጋጣሚ በተለያየ ሁኔታ አሁን ያለውን ከፍተኛ የተስፋፋውን ብሔርተኝነት እና ከብሔር ጋር የተያያዘውን የፖለቲካና የማህበራዊ ሁኔታ ላይ ያለውን ንግግር ኮንቨርሴሽን ያጠናክረዋል እና ለእሱ እንደ መነሻ ሊሆን ይችላል። ከዛ በተጨማሪ ደግሞ በተለይ የዕለት ተዕለት የሆነ የፖለቲካ ሂደት ለማይከታተሉ ወጣቶች እና ያለውን ሁኔታ ወደ ሁኔታውን ውስብስብነት ለማይረዱ ወጣቶች ደግሞ ለእነሱም ይህንን ንግግር መ ከመጀመሪያ ለኢንፎርሜሽን ለማግኛ ይሆናል። ወይዘሪት ሶሊያና መጽሐፉ ውይይት እንደሚያስፈልገን አስታዋሽ ነው ትላለች። ወደ መሬት ወርዶ በእያንዳንዱ ሰዎች ላይ ህይወት ላይ ያለው ነገር ምን ይመስላል ወይም በአንድ ሰው ታሪክ ውስጥ ቢካተት በግል አንድ ሰው የሚኖር ሰው ታሪክ በሚወደው፣ በሚኖረው፣ በሚገባው፣ በሚወጣው፣ በቤተሰቡ፣ በእናቱ በህቶ ቢካተት ምን ይመስላል የሚለውን ነገር ለማየት እድሉን አይሰጠንም። ብዙ ጊዜ የአወራራችንም ኮንቨርሴሽን መሆኑ ያለው የፖለቲካ ኮንቨርሴሽን እና ይሄ መጽሐፍ ያንን እድል ሰጥቷል። በግለሰብ ደረጃ ያ ታሪክ ቢመጣ እንዴት ነው የሚለው እና ለሱ ሪፍሌክሽን ትልቅ እድል የሰጠን ይመስለኛል ያ ማለት ግን ሌሎች ታሪኮች የሉንም ማለት አደለም። በእኔ አስተያየት እንዳየሁት ከራሴ እንደተማርኩት ከሆነ ነገር ግን በዚህ ደረጃ ራሱ በጣም በጣም ከፍተኛ በሆነ ሁኔታ ሲግኒፊካንት በሆነ ሁኔታ ማህበራዊ ህይወታችንና የግል ህይወታችንን የሚያመሰቃክል ከሆነ በዛ ሳይድ መታየት ያለበት ንግግር፣ በደንብ ኮንቨርሴሽን ሊኖር የሚገባበት ጊዜ ላይ የደረስን ይመስለኛል። የመጽሐፉ ጸሐፊ አቶ ሙልጌታ አረጋዊ ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ ፖለቲካዊና ማህበራዊ ግንኙነት ላይ የፈጠረውን ስንክሳርና የተወሳሰበ ችግር ለመቅረፍ የሰከነ ውይይት ያስፈልጋል ባይ ነው። ጊዜው ደግሞ አሁኑ ነው ሲል አስቀምጦታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኤ ጉዟችንን ነው። ባህር ዳር፣ ድሬዳዋ፣ ጅማና አዲስ አበባ ክልል የሚገኙ ተማሪዎች በረፍት ጊዜያቸው የተሳተፉበት የእውቀት ልውውጥና ውይይት ፕሮግራም ትላንት ተጠናቀቀ። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አዘጋጅነት በኮምፒውተር ሳይንስ፣ እንግሊዝኛ ቋንቋ፣ የአካባቢ ሳይንስ፣ የቴክኖሎጂ፣ የፈጠራ ስራና የሂሳብ ክህሎትን የሚያጎለብቱ ስልጠናዎች ለበርካታ ወጣቶች ወጣቶች ተሰጥተዋል። ይህንን በተመለከተ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔትን መስታወት አድርገው አነጋግራቸዋለች። አንድ ወር የፈጀው በተለያዩ የሙያ እውቀት ልውውጦች ላይ ያተኮረው ስልጠና ከአምስት መቶ በላይ ወጣቶች ከተሳተፉበትና እንዲህ ያለ የበጎ ፈቃድ የእውቀት ልውውጥ ሲካሄድ ለመጀመሪያ ጊዜ መሆኑን ቃል አቀባይ ኒክ ባርኔት ገልጸውልናል። ቫለንቲርስ ሰመር ብሬክ ቱ ቲች ዋት ዘይ ኖው ቱ ኢትዮጵያን ሲቲዘን የከፍተኛ ትምህርት ተማሪዎች በዚህ በክረምት ወራት የእረፍት ጊዜያቸው ሌሎች ከበታቻቸው ላሉ ተማሪዎች የቀሰሙትን ዕውቀት እንዲያካፍሉ አቅደን ፍላጎት ላላቸው ተማሪዎች እንዲሳተፉ ጥሪ አቀረብን። ሃምሳ የበጎ ፈቃድ አሰልጣኞች አገኘን። በተለያዩ እውቀቶች ሳይንስ፣ በቴክኖሎጂ የፈጠራ ስራንና፣ ሂሳብ የፎቶግራፍ ጥበብ ክህሎት ያላቸው ነበሩ። ማንኛውም እውቀት መቅሰም ለሚፈልጉ ወጣቶች ስልጠናውን መውሰድ እንደሚችሉ ካስታወቅም በኋላ ደግሞ ወደ አምስት መቶ የሚሆኑ ወጣቶች ስልጠናውን ሊወስዱ ተመዝግበው ነበር። የሚበረታታ ምሳሌ የሚሆንና ተጽዕኖ መፍጠር የሚችል ስልጠና እንደነበር የገለጹት ቃል አቀባይ ኒክ ባርኔት በትላንትናው የስልጠናው ማብቂያ ዕለት በርካታ ወጣቶች በአጭር ጊዜ ውስጥ የቀሰሙትን እውቀት ጥቅምና ማህበረሰባቸውን ለማገልገል ዝግጁነታቸውን በራሳቸው አንደበት ሲገልጹ ነበር ብለዋል። በተጨማሪም በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን በቀጣይ ፕሮግራሞች ተካፋይ እንዲሆኑ የሚደረገው ጥረት እንደሚቀጥልም ቃል አቀባዩ ገልጸዋል። Well, certainly we're willing to, to work with anybody who shares our interest in uh, in elevating the capacity of, of Ethiopians. I mean, this is. <laughs> ይህንን ለማስፈጸምም መዋለ ንዋይ እናፈሳለን። ለምሳሌ ትናንት የሥልጠናው ማብቂያ ዝግጅት ላይ ከዩናይትድ ስቴትስ የመጣ ትውልድ ኢትዮጵያዊ እዚህ ለሚገኘው ማኅበረሰብ የኮምፒውተር ኮዲንግ ሙያን ለወጣቶች ማስተማር እንደሚፈልግ ነግሮኝ ነበር። እውቀታቸው በተለያዩ ኢትዮጵያ በሚገኙ ዩኒቨርሲቲዎች አማካኝነት በማካፈል ላይ የሚገኙ በርካታ ትውልድ ኢትዮጵያውያን እንዳሉ እናውቃለን። ስለዚህ ፍላጎት ካለው ዲያስፖራ ጋር ለመስራት ዝግጁ ነን። አሜሪካን ስፔስ ፕሮግራም በሚል ስያሜ ለመጀመሪያ ጊዜ የተዘጋጀው ይህ የእውቀት ልውውጥ ፕሮግራም በቀጣይ ዓመት የተማሪዎች የረፍት ጊዜ በተጠናከረ መልኩ እንደሚቀጥል የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ገልጸዋል። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አትቪ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና በቪወይም በመጠቀም አስተያየታችሁን አድርሱን። ጽዮን ግርማ፣ እኔም መስታወት አራጋው ነበርን። በቴክኒክ ማቅቢል ያበረ የቴክኒክ መሐንዲስ የስርጭታችን ደግሞ ሱሌማን ነበር። መልካም ምሽት ደናደር you right.